የኢትዮጵያ መንግስት የአጣዳፊ ተቅማጥና ትውከት ተላላፊ በሽታ ሶማሌ ክልል መግባቱን አስታውቋል። የሶማሌ ክልላዊ መንግስት ፕሬዚደንት አብዲ መሐመድ ኡመር ለአሜሪካ ድምፅ ራዲዮ እንደገለጹት ባለፉት ጥቂት ሳምንታት አምስት መቶ ነርሶችና ወደ ስልሳ ስምንት የሚጠጉ ዶክተሮች የክልሉን ህዝብ ለመርዳት በፌዴራል መንግስት ወደዚያ ተልከዋል። አብዲ መሐመድ ኦመር በተጨማሪም በተላላፊው በሽታ እጅግ በተጠቁ ሶስት አስተዳደራዊ ክልሎች የህክምና ጣቢያዎች ተቋቁመዋል። ከዚህም በተጨማሪ የዓለም ጤና ድርጅት ደብሊው ኤች ኦ የህክምና ቡድኖችን አደራጅቶ በክልሉ ሊያሰማራ መሆኑ ተገልጿል። ሳሌም ፈቃዱ በኢትዮጵያ የዓለም ጤና ድርጅት ተጠሪ የሆኑትን ዶክተር አክፓካሉን አነጋግራ ያዘጋጀችውን ዘገባ ትዝታ በላቸው ታቀርባለች። በኢትዮጵያ የዓለም ጤና ድርጅት ደብልዩ ኤች ኦ ተጠሪ ዶክተር አክፓካሉ የተባበሩት መንግስታት ድርጅት የክልሉ ቡድን ዋና አቀናባሪ የዓለም ጤና ድርጅት ተወካይ እንዲሁም ሌሎች የጤና ድርጅት ኃላፊዎች ነገ ወደ ሶማሌ ክልላዊ አስተዳደር ይጓዛሉ ብለዋል። ዶክተር ካሉ ቀደም ብሎ አርባ የሚሆኑ የዓለም ጤና ድርጅት ሰራተኞች በክልሉ እንደሚገኙና ተጨማሪ ሌሎች ዛሬ ወደዚያ እንደሚላኩ ተናግረዋል። ስለዚህ እዚያው በስፍራው በመገኘት የአጣዳፊ ተቅማጥና ትውከት ተላላፊውን መቆጣጠር እንችላለን ብለዋል። ዶክተር አክባካሉ ለሳሌም ፈቃዱ ዝርዝር ቃለ ምልልስ ሰጥተዋል። የመጀመሪያው ጥያቄዋ አጣዳፊ ተቅማጥና ትውከት በተባለው ተላላፊ እና በኮሌራ መካከል ያለው ልዩነት ምንድን ነው የሚል ነው። ኤቭሪ ዲዚዝ ፕሪዘንትስ ዊዝ ሲምፕተምስ ዌን ሰምዋን ኢዝ ኢንፌክትድ ዊዝ ዘ ኮሌራ ኦርጋኒዝም። በሽታ ሁሉ የራሱ ምልክት አለው። አንድ ሰው በኮሌራ አስተላላፊ ቫይረስ ከተያዘ አንዱ የበሽታው ምልክት አጣዳፊ ተቅማጥና ትውከት ነው። ስለዚህ በሽታውን ያስተላለፈው ቫይብሪዮ ኮሌራ የተባለ ወይም ተቅማጥ የሚያስከትል ሌላ በሽታ አስተላላፊ ሊሆን ይችላል። ስለዚህ አጣዳፊ ትውከትና ተቅማጥ የበሽታ ምልክት ነው። ኮሌራ ደግሞ በላብራቶዋር የተረጋገጠ በተቅማጥና ትውከት የሚገለጥ በሽታ ነው። ስለዚህ አጣዳፊ ተቅማጥና ትውከት የኮሌራ ወይንም የተስቦ ወይም የሌላ ተላላፊ በሽታ ምልክት ሊሆን ይችላል ብለዋል። በሶማሌ ክልላዊ አስተዳደር የተከሰተው ተላላፊ በሽታ ምን እንደሆነ ታውቋል ወይ ስትል ሳሌም ላቀረበችው ቀጣይ ጥያቄ በኢትዮጵያ የዓለም ጤና ድርጅት ደብልዩ ኤች ኦ ተጠሪ ዶክተር አክባ ካሉ ሊዲንግ ቱ ፋሚን ምን መሰለሽ፣ በሶማሌ ክልል ያለው ሁኔታ ድርቅ ያስከተለው ረሃብ ነው። ረሃብ ሲከሰት ከፍተኛ የአልሚ ምግቦች ከሰውነት መሟጠጥ ይከተላሉ። በክልሉ የውሃ እጥረትም አለ። የውሃ እጥረት ደግሞ ለአጣዳፊ ተቅማጥና ተውከት መከሰት ምክንያት ይሆናል። የሆነ ሆኖ የክልሉ መንግስት ህዝቡን በየካምፖች ሰብስቦ የውሃና የምግብ እርዳታ እየታደለለት ነው። መንግስትና አለም አቀፍ ደጋፊዎቹ ህዝቡን ከስቃዩ ለማደን ርብርብ እያደረጉ ነው። በዚህ አጣዳፊ ትውከትና ተቅማጥ የተያዘው ህዝብ ቁጥር በ16 ሺህ እንደሚገመትም ገልጸዋል። ዶክተር ካሎ አሁን የኮሌራ ተላላፊ በሽታ የያዛቸው ሰዎች በክልሉ አሉ ወይ ወይስ የህዝቡ ችግር የአጣዳፊ ተቅማጥና ትውከት እንዲሁም የውሃ እጥረት ብቻ ነው? በማለት በመጨረሻ ሳሌም ላቀረበችው ጥያቄ ኮሌራ በላብራቶሪ ምርምር ውጤት የሚታወቅ ነው። የተቅማጡ ናሙና ይመረመርና የአጣዳፊ ተቅማጡ ምክንያት ምን እንደሆነም ይታወቃል። የኢትዮጵያ መንግሥት ተላላፊውን የአጣዳፊ ተቅማጥና ትውከት ምልክት ነው ነው የሚለው እናም የኢትዮጵያ መንግስት፣ የአጣዳፊ ተቅማጥና ትውከት ምክንያቱ ምን እንደሆነ እየመረመረ ነው። ሲረጋገጥ ያሳውቀናል ዶክተር ካፕኮ ካሉ። በኢትዮጵያ የዓለም ጤና ድርጅት ደብሊው ኤች ኦ ተጠሪ ናቸው። በጎረቤት ሶማሊያ የኮሌራ ተላላፊ በሽታ መግባቱን የአገሪቱ መንግስት ማስታወቁ ይታወቃል።